በዛሬው የድርድር ውሎ ድርድሩ ማን ይምራው? የታዛቢዎች ሚና ምን መሆን አለበት? የመገናኛ ብዙሃን እንዴት ይስተናገዱ? የውይይቱ የሥነ ምግባር ደንብ ምን መምሰል አለበት? የሚሉ አራት የቅድመ ድርድር ሀሳቦች፣ ተቃዋሚዎች ያላቸውን ተጨማሪ ሀሳቦች ቀደም ብለው እንዲያስገቡ አድርገው ነበር። ዛሬ በተካሄደው ውይይት ተደጋገሙ የተባሉ ሀሳቦችን ወጥተው የተጨመቀ ዶኩመንት ወይም ደግሞ ሰነድ የቀረበ ሲሆን ይህን መሰረት አድርገውም ተወያይተዋል። አቶ ተሻለ ሰብሮ የኢራፓ ፕሬዚዳንት፦ ከሁለቱ ፓርቲዎች የመጡት በጣም ሰፊ ስለሆኑ በአንድ መልክ በአንድ ሰነድነት ተዘጋጅቶ ይቀርቧል ዛሬ። ነገር ግን አሁን ደግሞ የታለፉ ያልተካተቱ ካሉ ተካተው እና ቅርጽና መልክ ይዘው ሪኦርጋናይዝ ተደርገው ለቀጣይ ስብሰባ እንዲቀርብና በዛ ላይ ተወያይተን መንደርደሪያ ይህንን ሰነድ ወደ ዋናው የመደራደሪያ አጀንዳዎች ውስጥ ይገባል። ገና የመንደራደሪያ አጀንዳዎች ገና አልተቀረጹም። እሱ በቀጣይ ጉዞ ላይ የሚሆን ነው። የዛሬ ውሎ ይሄን ነበረ። የመላ ኢትዮጵያ አንድነት ድርጅት ማለትም መይአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በበኩላቸው ተከታይን ብለዋል። ከመያድ ወይም ከስድስቱ የጋራ ስምምነት ያለን ፓርቲዎች እነሱ ዓላማ የሚል ነገር ርዕስ ሰጥተውታል እና እኛ ደግሞ ዓላማ የሚለውን ግብ ወይም የመግቢያ ሀሳብ አድርገን ነው ያቀረብነው። መግቢያ ላይ ያለው የዚህ የድርድሩ ዓላማ ነው እና ያንን ዓላማ ተብሎ ሊቀርብ ሲገባው አላቀረባችሁም ብለን የቀረውን ነጥብ አቀረብን። እነሱም ወስደውታል ስህተት እንደሆነ። ሁለተኛው ደግሞ የጋራ ፎረም የሚል ስም ሰጥተውት ነበር እና ፎረም የሚባል ስም አያስፈልግም። እንደገና ደግሞ የፎረም ታድሶ ነው እያደረግን ያለ ነው። እኛ ድርድር እያደረግን ስለሆነ የአጫ ፓርቲዎችም የተቃዋሚና የገዢ ፓርቲ ሁለተኛ ጊዜ ውይይት ማነው ድርድር ተብሎ ነው ሊቀመጥ የሚገባው ስም በጋራ እስከምንሰይም ድረስ በዚህ መልኩ ነው ሊሆን የሚችለው እንጂ ፎረም የሚል ነገር አግባብ አይደለም ብለናል። እሱም ተቀባይነት አግኝቷል። እነሱ ሚሳቸውን ወስደዋል። የኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሆን ተስፋዬ በውይይቱ ድርጅታቸው ያነሳቸውን ሀሳቦችን አስመልክተው እንዲህ አብራርተዋል። አደራዳሪዎቹ ምን መሆን አለባቸው የሚሉ ማለት የተዘለሉ አደራዳሪዎቹ እነማን መሆን አለባቸው የአደራዳሪዎቹን ገለልተኝነት በተመለከተ እሱ እንዲካተት አድርገናል። ያው የተዘለለ ነው፣ ቤቱ ተቀብሏል። ሌላ አጀንዳን በተመለከተ ነው አሁን የስብሰባ አጀንዳዎች ተጠቃለው ይገባሉ። በቤቱ የቀረበ ሀሳብ አንድ ከሄድክም የቀረበ መጀመሪያ ላይ አጀንዳዎች ይገባሉ። ከዛ በኋላ የቀሩ አጀንዳዎች ካሉ እንደየ ሁኔታው ድርድር ከተጀመረ በኋላ አጀንዳዎች ይገባሉ የሚል ነበር። በእኛ በኩል አጀንዳዎች መጀመሪያ ተጠቃሉ ይገባሉ፣ ድርድር ከተጀመረ በኋላ ግን ጥር የሚባል አጀንዳ የሚገባበት አሰራር መኖር የለበትም የሚል አስቀምጠን ነበር። እሱ እንዲካተት ተደርጓል። ውሳኔ አሰጣጥ ላይም በተመለከተ ድርድሩ በስምምነት በኮንሰንሰስ ያው ድርድር እስከሆነ ድረስ በስምምነት መጠናቀቅ የሚል አስገብተን ነበር። እሱ በሁሉም ቤት ገብቷል። ግን ድርድሩ ብቻ ሳይሆን አጀንዳዎችም ጭምር በኮንሰንሰስ ናቸው ለዋናው ድርድር ማለፍ አለባቸው የሚል ተቀምጠን ነበር። እሱ አልተካተተም። እሱ እንዲካተት ተደርጓል። ዶሮ ዶሮ እነዚህ ይካተታሉ የሚል ሀሳቦች በዋናው አስራ ሰባት ላይ ስንገናኝ ውይይት የሚካሄድባቸው ናቸው። በፖለቲካ ፓርቲዎቹ የተሰነዘሩትን ሀሳቦችን ጨምቆ ሰነድ የሚያዘጋጅ ሰባት አባላት ያሉት ኮሚቴ የተቋቋመ ሲሆን ለየካቲት አስራ ሰባት ቀጠሮ በመያዝ ውሏቸውን አጠናቋል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም